ዶክተር ደረሰ አየናቸው የቀድሞው የደብረ ብርሃን ዩኒቨርሲቲ የድኅረ ምረቃ ትምህርት ቤት ዲንና ሰለሞናዊያን የኢትዮጵያ መንግስት ታሪክ ከ1262 እስከ 1521 የሚል ርዕሰ መጠሪያ ምርምር ጥናቶን ያካሄዱበትን ለመካከለኛው ዘመን የኢትዮጵያ ታሪክ ጽፈዋል። እሳቤ እና ዋነኛ ቋሚ ምሰሶ ነው ብዬ ማለት ይችላለሁ። ሰለሞናውያን የመንግስትና የሃይማኖት እሳቤ ከ13ኛ ክፍለ ዘመን ተነስቶ በ1966 ኢትዮጵያ ሪፐብሊክ ምስረታ እስካከተመበት ድረስ ይህን ሁሉ ጉዞ ተጉዟል። ኢትዮጵያዊ ማንነትንና ብሔራዊ ኢትዮጵያ አንድነትን አጽንቶ መሰረት ጥሎ አልፏል። አሁን እንደገና የማንነት ፖለቲካ በተቃራኒው የሁሉም ቤት ከመሆን ይልቅ ደግሞ እያንዳንዱ ሰው የራሱን ቤት ጎጆ የማቆም አይነት ሁነቶች ጎሳን መሰረት ያደረ የጎሳ ፖለቲካ የተስፋፍቶ የሚገኝበት ሁኔታ ነው። ይህ ምን ያህል ፈተና ነው ይላሉ? ከዛ በመካከለኛው ዘመን እነኛ መሪዎች ገጥሟቸው ከነበሩት ፈተናዎች አኳያ ሲታይ ተመሳሳይነቱ እና ልዩነቱ ምንድን ነው? እነዛ የአምሃራ እና የሀብሻትን ስያሜ ሰውረው ብሔረ ኢትዮጵያን እንዳቆሙ አሁንስ ምን መደረግ አለበት? ከዛ ከመካከለኛው ዘመን ታሪክ ምን እንማራለን? አመሰግናለሁ። በእውነት ጥሩ ጥያቄ ነው። ይሄ እንግዲህ በጣም አደጋ ውስጥ በነበረበት ድብልቅልቅ ባለ በሃይማኖት የተበታተነ ነው እና ዛሬም እንዲህ አይነት ሁኔታዎች የሚታዩ ይመስላል። በዛ ዘመን እና በዚህ ዘመን በጣም ብዙ ልዩነት ቢኖርም የችግሩ ሀይል ግን የተጋረጠው ነገር የመበተን የመጥፋት፣ የመፍረስ ነገር ስለነበረው ነው ኢትዮጵያ ውስጥ በአሁን ባለንበት ሁኔታ ግነቱ ነው። በጣም ከሚገባው በላይ የተለጠጠ ከሚገባው በላይ የገነነ ነው። በኢትዮጵያ በመካከለኛው ዘመን ስናይ በአዜባዊነት ሀሳብ ውስጥ ሲታይ የአንድን ሀገር የአንድን ሀሳብ የአንድን ወገን የአንድን ሕዝብ ቋንቋ አፍርሶ አይደለም። በአብዛኛው የምናያቸው የምንሰማቸው እስከዛሬ የምንሰማቸው ቋንቋዎች እንግዲህ ከዛ ጊዜ ዘመን ጀምሮ የነበሩ ናቸው። ስለዚህ ሁለተኛ የመንግስት አስተዳደሩ የዘመኑን ሁኔታ ተከትሎ አስተዳደሩ ላይ በተለይ በምዕራፍ ሁለት ላይ ያነሳሁትን ማየት ይቻላል እና እዛ ላይ እንዴት አስተዳደሩን በተዘዋዋሪ በቀጥታ፣ እንደዚሁም በግብር ከፋይ ብለው እንዴት እንዳስተዳደሩ እናያለን ማለት ነው። ስለዚህ ሀሳብ ነው ያነሱን። በዛ ሀሳብ ኢትዮጵያ የሁሉም ነገዶች ቤት ናት በሚለው ሀሳብ ላይ የተነሳውን ሀሳብ እያቃመሩ ወይንም እያያያዙ፣ ከሃይማኖታዊም ጉዳይ ላይ እያያያዙ፣ ከመሬት ማለት ጉልትና ከእርስት ጋራ በማያያዝ ከቤተክርስቲያን ጋራ በማቀናጀት ይሄንን ጥያቄ ይሄንን ፍርሃት ማስወገድ ችለዋል ማለት ነው። አሁንም ይሄ ነው መሆን ያለበት ማለት ነው። አሁን ያለው ኢትዮጵያ ውስጥ ያለው ኢትዮጵያ የሁሉም ነገሮች ቤት መሆን ትችላለች ሆና ኖራለች። እንግዲህ አሁን ካነሳንበት ከአስራ ሁለት ስልሳ ሁለት ወይ ከአስራ ሦስተኛ ክፍለ ዘመን ጀምሮ እስከ አምስተኛ ክፍለ ዘመን አስራስተኛ ክፍለ ዘመን መጀመሪያ አካባቢ እንደዚህ አይነት ችግር ቢከሰትም እንደገና ራሱን አድሶ እንደገና በጎንደር እንደገና በዘመናዊ ኢትዮጵያ እንደዚህ እያለ ራሱን እያደሰ እያደሰ እየመጣ አሳቤ ነው። በመጨረሻዎቹ ዘመናት የነበረው ሁለት ጽንፍ ይዞ የመጣው የኢትዮጵያዊ የሁሉም ነገዶች ቤት፣ ሁለተኛ ደግሞ ኖ እኛ የራሳችን ቤት አለን የሚል አይነት ተማሪዎች ንቅናቄ ጊዜ የመጣ ሀሳብ ይሄ አድጎ አድጎ ዛሬ ወደማይፈለግበት ቦታ ደርሷል። ስለዚህ እኔ የማምነው አሁንም የምረዳው የሚገባኝም ነገር ኢትዮጵያ የሁሉም ነገዶች ቤት በሚለው ሀሳብ ላይ ከተነሳን ክልላዊነትን ዝቅ ማድረግ ያስፈልጋል። ክልላዊነትን ከኢትዮጵያዊነት ጋራ ማቃመር ያስፈልጋል። እነሱ ያደረጉት ይህንን ነው። ኢትዮጵያን ተቀብለው የሁሉም ነገዶች ቤት ናት ብለው ግን አስተዳደሩን በሚመስላቸው መሰረት፣ በገባቸው መሰረት፣ በጊዜው በነበረው ጊዜ መሰረት፣ በቀጥታ በተዘዋዋሪ ብለው ራሳቸው አስተዳድረዋል። የኛ ሀገር ችግር አሁንም የሚገባን የአስተዳደር ችግር ነው። የመንግስቱን አስተዳደር ችግርን መፍቻው መንገድ የተሄደበት ጉዞ በጣም ራሱን ኪለጥጥ ድረስ ተቀዶ ተቀዶ አሁን እንደገና ወደ መስፋት ለመስፋት የተነሳንበት ጊዜ ይመስላል። ስለዚህ መቀበል ያለብን ይህንን ሁሉ ረዥም ጊዜና ይሄን ሁሉ ረዥም ዘመን በዚህ አይነት ሁኔታ አባቶች እና ወይንም የኢትዮጵያ ነገስታቶች አገራቸውን በዚህ አይነት እሳቤ ቀምረው ወይንም አሰናስለው ያቆዩት ስለሆነ አሁንም ከዚህ መሰረታዊ ሀሳብ መማር እንችላለን ማለት ነው። ከሌላ ቦታ ማምጣት አያስፈልገንም ማለት ነው። ስለዚህ ኢትዮጵያ የሁሉም ነገዶች ቤት በሚለው ሀሳብ ውስጥ ልንስማማ የሚያስችል ብዙ የባህል፣ የታሪክ፣ የቅርስ፣ የሃይማኖት ግንኙነት እንዳለን የተሳሰረ ማንነት እንዳለን ልናይ የምንችልበት ጊዜ ጊዜ ወስደን ቀልብ ይዘን ማለት ነው በስነ ስርዓቱ ይሄንን ኢትዮጵያ የሁሉም ነገዶች ቤት የሚለውን ሀሳብ እንደገና አዳብረን ማቋቋም እንችላለን። ምክንያቱም መሰረቱ መሰረቱ ኦልሬዲ አለ። በምንም አይነት እኛን የሀበሻን ማህበረሰብ ያለያይ የሚችለው መሰረታዊ ብዙ ነገር የለም። ይሄች መሰረታዊ ችግር የመጣው ከአስተዳደር ነው። ራሴን ላስተዳደር፣ እንዴት ነው ማስተዳደር ያለብን የሚለውን ነገር በዚህ መስመር ላይ በደንብ አስልቶ መነጋገር ነው የሚያስፈልገው የሚመስለኝ እንጂ ይሄ ከመሰረቱ ያለው እንዳለ ነው ማለት ነው። ይሄንን ከነሳም፣ ይሄንን የውስጥ አስተዳደሩን ማስተካከል ከቻል፣ የኢትዮጵያ የሁሉም ነገዶች ቤት መሆኗ አይቀርም ማለት ነው። እዚህ መጽሐፎ በተለይም የመካከለኛውን ዘመን ወይም ኢትዮጵያ መንግስት ታሪክ ወይም ስለ ኢትዮጵያና ኢትዮጵያዊነት ለማጥናት ለሚፈልጉ ግል አንባቢያንም ሆነ ሌሎች ተመራማሪዎች ብርቱ የሆነ ተዋጽኦ አለው። ተጠቃሽ የሚሆኑ ምንጮችም በርካታ ሰፍረውበት ያሉ ናቸው። ይህን መጽሐፎን ሶም ከዩኒቨርሲቲ የታሪክ መምህርነት ዘርፍ ውስጥ የሚመደቡኖት እና በተለይ ለኢትዮጵያ ውስጥ አሁን ብዙ በሽታዎች የተወሰተውበት እና ብርቱ ፈተናም ገጥሞት ካለውት የዩኒቨርስቲ የስርዓት ትምህርቶች ውስጥ አንዱ የታሪክ ትምህርት ነው እና ለዩኒቨርሲቲዎች ማስተማሪያ እንዲሆን ይህ መጽሐፍ የሚያደርጉት ወይም ያደረጉት ጥረት አለ። ይሄ መጽሐፍ እንግዲህ አሁን በገና በየካቲት ወር የታተመ ነው እና በዚህ መጽሐፍ ውስጥ እንቅድም እንዳነሳ ናቸው መሰረታዊን ኢትዮጵያን መሰረት እንዴት እንደጀመረ የሚያስረዳ ነው በአማርኛ የተጻፈው። ይሄ በኢትዮጵያ እንግዲህ በኢትዮጵያ ዩኒቨርሲቲ ውስጥ በተለያዩ ትምህርት ተቋማት በደንብ ተቀባይነት አግኝቶ የመካከለኛውን ዘመን በተለይ በዚህ ህሳቤ ታየ ነው የተሻለ ስራ ሆኖ ለኢትዮጵያ ታሪክ ግንዛቤ የኢትዮጵያን ሕዝብ የታሪክ ግንዛቤ የሚያሰፋ እንደሆነ እርግጠኛ ነኝ። ስለዚህ ካሪኩለም ውስጥ ወደፊት የሚካተት ይሆናል ብዬ አስባለሁ። ምክንያቱም በብዙ መልኩ የኢትዮጵያን ከዚህ በፊት የተጻፉትን ያየናቸውን የኢትዮጵያን ታሪክ በተመለከተ በትምህርት ቤቶች የሚሰጡት እጅግ የፖለቲካዊ ጽንፍ ይዞ እየተሰጠ የሆነ ያለ ነው እና አሁንም የምናያቸው አንዳንድ ጉድለቶች አሉ። ስለዚህ የኢትዮጵያን ታሪክ እኔ ሁሌ እንደምለው ለታሪክ አጻጻፍ ለኢትዮጵያ ታሪክ ባለሙያዎች ቢተው ከዚህ በኋላ በዚህ አይነት ሁኔታ እየጻፍን ለሁሉም ሁሉንም የሚያካትት የኢትዮጵያን ታሪክ መጽሐፍ እንደሚቻል ማየት የሚቻል ይመስለኛል። ስለዚህ የኢትዮጵያን ታሪክ ለታሪክ ጸሐፊዎቹ እና ለታሪክ ተመራሚዎቹ ቢተው ከፖለቲካ ቢወጣ ለኢትዮጵያ እጅግ ጠቃሚ የሆነ የታሪክ ግንዛቤን በደንብ ማዳበር እና በዚህ ምክንያት የሚመጡትን ሰጣገባዎች እና ግጭቶች ሁሉ ልናስቀር የምንችልበት ሁኔታ በር ይከፍታል ብዬ አምናለሁ ስለዚህ የተለያዩ ተቋማት ይህንን እንደሚደርሳቸው እምነቴ ነው መጽሐፉን ገዝተው ለማንበብ የሚፈልጉ ግለሰቦች ወይም ደግሞ በተቋማት ደረጃም ቢሆን ይህንን እዛው ለማስነበብ የሚፈልጉ ካሉ እንዴት ሊያገኙት ይችላሉ የመጽሐፉስ ምረቃ የሚከናወነው መቼ ነው ኢትዮጵያ ውስጥ ነው የታተመው መጽሐፉ በመጽሐፉ ላይ ያለ አሳታሚው ጃጃው አታሚዎችና ና ዴቨሎፐርስ የሚባሉ ናቸው። በዚህ ስልክ ቁጥራቸውም ተቀምጧል። ዋናውን የዚህ ጎራ አሳታሚ የሚባል ባለቤት ነው ያሳተመው እና መረጃዎቹ በዚህ በመጽሐፉ ላይ ያሉ ማግኘት ይቻላል ብዬ አምናለሁ። በአውሮፓ ውስጥም እኔ ባለሁበት ቦታ እኔ ነኝ አከፋፍለው፣ የራንሳይ ማድራሻ አለ፣ በዛ ማግኘት ይቻላል ማለት ነው። ምርቃቱን በተመለከተ በመስከረም ወር እናስመርቃለን ብያ ምን አለው። ሁሉ ነገር ከተመቻቸልን በመስከረም ወር መስቀል በኋላ ሰብ ዩኒቨርሲቲ በፈረንሳይ ጥናት ማዕከል ጋር በመተባበር ይመረቃል። አንባቢያን የአዲስ አመት በረከት እንደሚሆን ተስፋችን ነው። ዶክተር ደረሰ አየናቸው የቀድሞ የደብረ ብርሃን ዩኒቨርሲቲ ድህረ ምረቃ ዲን እና ሰለሞናውያን የኢትዮጵያ መንግሥት ታሪክ ከ1262 እስከ 1521 መጽሐፍ ደራሲ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ ካሳሁን።